ድርሰት አይኔን ስላመመኝ ወደ ሐኪም ሄድኩ። ትምህርት ብዙ ጥቅም አለው። የተማሪዎቹን ስም ዝርዝር ስጠኝ። አንድ ቀን አበበ በሱቅ ውስጥ ሳለ ዓለሙ መጣና ራሱን ካበበ ጋር አስተዋወቀ። ዓለሙ አዲስ ቤት ስለገዛ ቤቱን በልዩ ልዩ የቤት ዕቃዎች ሊያጌጠው ፈለገ። የቤት ዕቃዎች ብዙ ጊዜ በጣም ውድ ናቸው፣ ግን ለዓይን ስለሚያስደስቱና ብዙ ጥቅም ስለሚሰጡ ዓለሙ ለመግዛት ቈረጠ። ወደ ሱቅ እንደ ገባ ለሱቁ ባለቤት ለአቶ አበበ የሚፈልጋቸውን የዕቃዎች ዝርዝር አሳየው። የዕቃዎቹም ዝርዝር ፍራሽ፣ ትራስ የቤተሰብ አልጋ፣ ትንንሽ አልጋዎች፣ የምግብ ጠረጴዛ፣ ስድስት ወንበሮች፣ አራት ፎቴዎችና ጌጥ ያላቸው የጠረጴዛ መብራቶች ነበሩ። አቶ አለሙ ዕቃዎቹን አንድ በአንድ ከተመለከተ በኋላ በሌላ ቀን መጥቶ የቤት ዕቃዎቹን ለመግዛት ተስማምቶ ወደ ቤት ተመለሰ። ጥያቄዎች አበበ የት ነበር? አለሙ የት ሄደ? አለሙ ለምን የቤት ዕቃ ለመግዛት ፈለገ? የቤት ዕቃዎች ውድ ናቸው? የቤት ዕቃዎች የሚሰጡት ጥቅም ምንድን ነው? አቶ አለሙ ለአቶ አበበ ምን አሳየው? የዕቃዎቹን ዝርዝር ጻፍ። አቶ አለሙ እቃዎቹን ሳይገዛ ለምን ተመለሰ? ምን አይነት የቤት እቃዎች መግዛት ይፈልጋሉ? ምን አይነት የቤት እቃዎች እንዲ ኖሩህ ትፈልጋለህ? This is the end of unit 33.